The Voice of America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። በዛሬው ማክሰኞ መጋቢት 29 ቀን 2007 ዓ.ም ስርጭታችን የማስተናግዳችሁ አዳነች ፍስሐዬ ነኝ። አቶ ይልቃል ጌትነት ከአገር እንዳይወጡ መከልከላቸውን ገለጹ። ዋሽንግተን ዲሲ አካባቢ ከሚገኙ ደጋፊዎቻቸው ጋር ሊያካሄዱት የነበረውን ውይይት በቪዲዮ ያደረጉ፣ ካሜሩን ያሉት ናይጄሪያውያን ስደተኞች በመሐመዱ ቡሃሪ መመረጥ ላይ የሰጡት አስተያየት የሚሉትን ዝግጅቶች በቅደም ተከተል እናቀርባለን። አሁን ግን የዓለም ዜና ይቀድማል። ሰለሞን ክፍሌ ያነብልናል። እንደምናምሽታችኋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከኢራን ጋር በመጨረሻ የሚደረስ ማናቸውም የኑክሌር ስምምነት ኢራን በግልጽና በማያሻማ ቋንቋ የእስራኤልን የመኖር መብት ማክበርን ያካተተ መሆን አለበት ስትል እስራኤል ያቀረበችውን ጥሪ ውድቅ አድርገዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥሪውን ያቀረቡት ባለፈው ሳምንት አርብ ሲሆን በስድስቱ ኃያላን መንግስታትና ኢራን መካከል በመሠረተ ሐሳብ ደረጃ በተደረሰው የኑክሌር ስምምነት ላይ ጠንካራ ትችት ሰንዝረዋል። ፕሬዚደንት ኦባማ በጉዳዩ ላይ ትላንት የተወያዩት ኤንፒአር ከተባለው ብሔራዊ የአሜሪካ መገናኛ ብዙሃን ጋር ነው። የሕፃናት ግድያና ሰቆቃው በቀጠለበትና የበሽታ ስርጭቱ በተስፋፋበት በየመኑ ግጭት አንድ መቶ ሺህ ያህል ሰዎችም ተፈናቅለዋል ይላል የተባበሩት መንግሥታት የሕፃናት መርጃ ድርጅት ዩኒሴፍ አዲስ ይፋ ባደረገው መግለጫ በመላ የመን ሰዎች ደህንነታቸው በተሻለ የሚጠበቅበት ስፍራ ፍለጋ ከቤታቸው በመፈናቀላቸው በሆስፒታሎችና ሌሎች መሠረታዊ አገልግሎት አቅርቦቶች ላይ ጫናውን ጨምሯል ብሏል። በሀገር ውስጥ የሚደርሰው ይህን መሰሉ የሰዎች ከመኖሪያ መፈናቀል የሕፃናትን ጤንነት ስጋት ላይ ስለሚጥልና የመማር ሂደቱን ስለሚያስተጓጉ ለሕፃናቱና ወላጆቻቸው ልዩ ትኩረትና ጥበቃ እንዲደረግላቸው ዩኒሴፍ ጥሪ አስተላልፏል። ትላንት ደቡብ የመን ውስጥ በሺሃ ሁቲ አማጽያንና በሀገሪቱ ፕሬዚደንት ታማኝ ኃይሎች መካከል ከባድ ውጊያ ይካሄድ ስለነበር የቀይ መስቀል ለሕይወት እጅግ አስፈላጊ ቁሳቁሶችን በጊዜው ማድረግ ሳይችል ቀርቷል። የኅብረቱ ጦር አውሮፕላኖችም በዋና ከተማዋ ሰንዓ የቦምብ ድብደባ አካሂደው ዋናውን የጸጥታ ጥበቃ ቢሮና ሌላ አማጽያኑ የሚጠቀሙበትን ወታደራዊ ካምፕ አጥቅተዋል ብሏል። ኬንያውያን ካለፈው ሳምንት ባለፈው ሳምንት በጋሪሳ ዩኒቨርሲቲ ኮሌጅ ተማሪዎች ላይ የደረሰው እልቂት ከባድ ሀዘን አልወጣላቸውም። ዛሬም በይፋ የታወጀውን የሶስት ቀናት የሀዘን ጊዜ ለማብቃት ብዙዎች ሻማ የማብራት ስነ ስርዓት አካሂደዋል። የትዕይንተ ህዝቡ አደራጆች ሐዘንተኞች ጥቁር ለብሰው አበባና በእጅ የተጻፉ የሐዘን መልእክቶችን ይዘው እንዲመጡ መጠየቃቸው ታውቋል። ባለፈው ሐሙስ በተማሪዎቹ ላይ የተፈጸመው ግድያ ያደረስኩትን ነኝ ሲል ነውጠኛው እስላማዊ ቡድን አልሻባብ ኃላፊነት ወስዶ እርምጃው በሶማሊያ ቡድኑን በሚዋጋው የአፍሪካ ኅብረት ኃይል ውስጥ ኬንያ የምትጫወተውን ሚና ለመቃወም ነው ብሏል። ኬንያ ባለፈው እሁድ በሶማሊያ ጌዶ ግዛት በሁለት የነውጠኛው ቡድን ካምፖች ላይ ያነጣጠረ የአየር ድብደባ አካሂዳለች። የኬንያ መከላከያ ኃይሎች ቃል አቀባይ ዴቪድ ቦንጎ በትላንቱ መግለጫቸው ምን ያህል ሰው እንደተገደለ ባይገልጹም ሁለቱ ካምፖች ግን በጥቃቱ ወድመዋል ብለዋል። በፊፋ ፕሬዚደንት ሴፕ ብላተር ዛሬ ካይሮ የተከፈተው ሰላሳ ሰባተኛው የአፍሪካ ፉትቦል ኮንፌዴሬሽን ጉባኤ ላይ የግብፁ ጠቅላይ ሚኒስትርና የአፍሪካ ህብረት ኮሚሽን ፕሬዚደንት እንዲሁም ሦስቱ ለፊፋ ፕሬዚደንትነት በእጩነት የቀረቡ ተወዳዳሪዎች ተገኝተዋል። ፍቅሩ ኪዳኔም በስፍራው ይገኛሉ። ተከታዩን አጭር ዘገባ አጋርተውናል። በመክፈቻው ስነ ስርዓት ላይ ወይዘሮ ዙማ የካፍን የፕላቲን ኮርዶን ኒሻን ተሸልመዋል። የአፍሪካን ፉትቦል ለብዙ አመታት ያገለገለውና በቅርብ ያረፈው የቱኒዚያ ተወላጅ ስሊማሉሉ የወርቅ ዮርቅ ኮርዶን ኒሻን ለባለቤቱ ተሰጥቷል። ከዚህ በቀር ትላንትና ተጠቅሰው የነበሩት ነጥቦች ማለትም የዕድሜና የአገልግሎት ዘመን ግድም መሰረዝና ለፊፋ ስራ አስኪያጅ ኮሚቴ የአፍሪካ ተጣሪዎች በቋንቋ መደብ እንግሊዝ፣ ፈረንሳይ፣ አረብ፣ ፖርቹጋል እና ስፓኒሽ አንድ ላይ ሆነው ለምርጫ እንዲቀርቡ በሙሉ ድምጽ ተወስኗል። በዕለቱ በተደረጉት ምርጫዎች የካፍ ስራ አስኪያጅ ኮሚቴ አባሎች የነበሩትና እንደገና ለምርጫ የቀረቡት ካቤሌ ከጊኔ፣ ካሉሻ ከዛምቢያ፣ ቴንጋ ከታንዛኒያ፣ ታሬክ ከቱኒዥያ፣ ኩዌሲ ከጋና እንደገና ተመርጠዋል። ለፊፋ ስራ አስኪያጅ ኮሚቴ ኮንስታ ኦማሪ ከዴሞክራቲክ ኮንጎ ታሬክ ቡሻማዊ ከቱኒዚያ ተመርጠዋል። የፊፋ ፕሬዚዳንት ሴፕ ብላተር በዓለም ውስጥ አንድ ነጥብ ስድስት ቢሊዮን ሰዎች በፉትቦል ዓለም ውስጥ መኖራቸውን በጥናት መረጋገጡን ገልጸዋል። በበኩላቸው ወይዘሮ ዙማ የአፍሪካ ህብረት ኮሚሽን ፕሬዚዳንት ፉትቦል የአፍሪካ አንድነት መሰረት ስለሆነ ሴቶች የሚገባቸውን የኃላፊነት ስፍራ እንዲሰጣቸው አቤቱታቸውን አሰምተዋል። አድማጮች፣ ለሰዓቱ ያለን ዜና ይኸው ነው። ሰሎሞንን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ወደ ቀዳሚው ርዕሳችን እናመራለን። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ፓስፖርታቸው በኢሚግሬሽን በመወሰዱ ወዲህ ወደ ዩናይትድ ስቴትስ እና ወደ አውሮፓ ሊያደርጉ የነበረው ጉዞ መስተጓጎሉን ገለጹ። ፓስፖርታቸው አሁንም ያልተመለሰላቸው መሆኑን አቶ ይልቃል ተናግረዋል። ባልደረባችን አሉላ ከበደ አቶ ይልቃልን ከአዲስ አበባ በስልክ አነጋግሯል። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር፣ ወዲህ ወደ ዩናይት ስቴትስ ና ወደ አውሮፓ ሊያደርጉ የነበረው ጉዞ ፓስፖርቶ በኢሚግሬሽን ኃላፊዎች በመወሰዱ መስተጓጎሉ ተገልጠዋል። እስኪ የተፈጠረውን ሁኔታ በአጭሩ ይግለጹልን። አሁ እንግዲህ ሁሌም በአየር መንገድ ጉዞ እንደሚደረገው አውሮፕላን ጣቢያ መድረስ የነበረብኝ ለአራት ሰዓት ተኩል በረራ አንድ ሰዓት ተኩል ነበረ። ሮብለት ለአራት ሰዓት ተኩል ማታ በረራ ነበረ። በኢትዮጵያ አየር መንገድ ወደ አየር መንገድ አንድ ሰዓት ተኩል ላይ ሄድኩኝ። ከአየር መንገዱ ሰራተኞች ያው ፓስፖርቴን አይተው ማርፍበትን ቦታ ጠየቁኝ። አስፈላጊዎችን ሁሌም የሚደረጉ ሪኳይርመንቶችን አሟልቼ ከዛ ካለፍኩ በኋላ ሻንጣዬን ላኩኝ። ሁለት ሻንጣዎች ነበሩኝ። በነዛም የምቀበልበትን ደረሰኝ ተቀበልኩኝ። መጨረሻ ላይ ያው ሶስት ሰዓት ተኩል ላይ ስለሆነ ቦርዲንግ መጠበቂያ ክፍል ውስጡ ነን፣ ቡና እየጠጣን ቆየን። ሶስት ሰዓት ከአስር አካባቢ ሲሆን ተመልሼ ደህንነት ማለፊያ መውጫው ላይ ሁሌም እንደሚደረገው መነጽሬን አውልቄ ፎቶግራፍ ወሰደች ፓስፖርቴን አዩ ረዥም ሰአት ፋይሌን ስታገላበት ከቆየች በኋላ የእርስዎን ጉዳይ ውስጥ አለቆች ጋር መነጋገር አለብኝ ብላ ፓስፖርቴን ና ቦርዲንግ ፓስ ይዛ ወደ ቢሮው ውስጥ ገባች የኢሚግሬሽን ሰራተኛ ናቸው ይህን ያደረጉት አዎ የኢሚግሬሽኑ ሰራተኛ መጨረሻ ላይ አልፈ ወደ መሳፈሪያው ከመሄድ በፊት የሚደረገው ቸኪንግ ፖይንት ላይ ነው እንደዚህ ነው ከዛ በኋላ ይጠብቁ፣ ውሳኔውን ይጠብቁ አለች ና ወደ መደበኛ ስራዋ ሂዳ ሌሎች ተጓዦችን አስፈላጊውን ነገር እያሟላች መሄድ ጀመሩ። ወደ አራት ሰአት ገደማ ሆነ ወደ አምሳ ደቂቃ ቆየሁኝ። መጨረሻ ላይ አንድ ሰው ከውስጥ ቢሮ የኔን ቢንግ ፓሷን ብቻ መልሶ ይዞ ሊመጣ ና ዛሬ መሄድ አይችሉም፣ ነገ ጠዋት ይምጡና ሁለት ሰአት ተኩል ካለቆቻችን ጋር ይነጋገሩ አለኝ። ለምንድን ነው ማልሄደው? ምክንያቱ ምንድን ነው ስለው እኛ ቃል በቃል ያለኝ የኦፕሬሽን ሰራተኞች ነን። ምን እንደሆነ ምክንያቱን ነገ ከኃላፊዎች ጋር መጥተው ይነጋገሩ አለኝ። ያንን ሲለኝ አንድ እንደ ካርድ ነገር ያለች የፓስፖርት ደረሰኝ ሰጠኝ። እዛ ላይ ሙሉ ስም ይጠይቃል፣ ዜግነት ይጠይቃል፣ የፓስፖርት ቁጥር ይጠይቃል፣ ፓስፖርቱ የተያዘበት ምክንያት የሚል ነገር አለው። ያ ባዶ ቦታ ነው፣ አልተሞላበትም። ስሜ ተጽፏል፣ የፓስፖርት ቁጥርና ዜግነቴ ተጽፏል። ለእርስዎ የተነገረውት ምክንያት ግን አለ ፓስፖርቱ የተወሰደበትና ጉዞውም የተስተጓጎለበት ወይም የተከለከለበት ምክንያት ምንም አናውቅም ነው ያሉት እዛ ያሉ ሰዎች። አለቆቻችን ነው የሚያውቁ፣ እኛ ፊት ለፊት ያለን የኦፕሬሽን ሰራተኞች ነን ያሉ የእነሱኑ ቃል ነው ምነግረ ሊያስገቡኝ ፈቃደኛ አይደሉም። በዚህ ደረሰኝ መግባት አትችልም አሉኝ በአንዱ በር በኩል ረዥም ሰዓት ከጠበቅኩ በኋላ ከሰዓት በኋላ ሆነ። እንደገና ከሰዓት በኋላ በዛው ባገዱ በር በኩል ተመልሼ፣ ልክ ፓስፖርት በተወሰደበት ማለት ነው፣ በዛ በኩል ተመልሼ ሲሄድ አይ እኛ ፓስፖርታችሁን ወደ ዋናው የደህንነት ቢሮ ልከነዋል። እዛ ሄደው ጥቁር አንበሳ አካባቢ ያለው ቢሮ ሰማኒያ አምስት ቁጥር ይጠይቁ፣ ይሄን ካርድ ይዘው አለኝ። ተመልሼ እንደገና ወደ ዋናው የደህንነት ቢሮ ስመለስ መሽቷል። ዛሬ ልናናግርህ አንችልም አሉኝ። እንግዲህ ይሄ ሐሙስ ዕለት ነው ይሄ ሁሉም ነገር የሚሆነው። ስለዚህ ነገ ጠዋት ና ተባልኩኝ። ሐሙስ ዕለት እንደዚህ ሆነ። አርብ ዕለት ጠዋት ሲሄድ ፓስፖርት ከአየር መንገድ አልደረሰንም፣ ምናልባት እስከ አስር ሰዓት ድረስ ሊደርስ ይችላል። በዚህ ስልክ ቁጥር ደውለህ ጠይቀን፣ ከደረሰ እንጠራሃለን እኛ ራሳችን አለኝ። ከ አስር ሰዓት ከ ሀያ ላይ ስልክ ደወልኩኝ። አሁንም ፓስፖርቱ አልደረሰንም። ስለዚህ ምንም ማድረግ አንችልም። እንደውም አንተ ስልክህን ስጠን፣ አትምጣ፣ እኛ ራሳችን እንደውልልሃለን አሉ። ስልኬን ተውኩኝ። እስካሁን ድረስ የደወለልኝም ሰው የለም። በአጠቃላይ በምን ምክንያት ጉዞዬ እንደተሰረዘ፣ ፓስፖርቴን በምን ሁኔታ እንደተያዘ ይሄ ነው ብሎ ሊነግረኝ የሚችል ኃላፊነት አላገኘሁም። ፓስፖርቴንም እንደተነጠቅኩ ነኝ ማለት ነው። አቶ ይልቃል እንደተረዳ ነው። ይሄ የመጀመሪያ ጊዜ አይደለም። ከዚህ ቀደምም በተመሳሳይ ጉዞ የተስተጓጎለበትን አጠር ያለ ቃለ ምልልስ ማድረጋችን እናስታውሳለን። ለዘጋቢያችን በሰጡት ቃል በአገር እስረኛ የሆንኩ ሆኖ ይሰማኛል ማለቶ ተዘግቧል። ምን ማለት ሆነው እንዴት ነው የሚገልጹትስ? እንግዲህ የዜጎች የመንቀሳቀስ መብታችንን እውነት ነው። ምንም ምክንያት አልተነገረኝም። ልክ በዚህው አመት አካባቢ በባለፈውም አመት የአሜሪካ መንግስት ወጣት የአፍሪካ መሪዎችን በሚያናግርበት ጊዜ ተጋብዤ ለሶስት ሳምንት ሄድ ነበረ። ምንም ምክንያቱ ባልታወቀ ሁኔታ አንድ ገጽ ከፓስፖርት ላይ ጎሎታል ብለው እዛው ላይ አይኔ እያየሁ አስቀሩኝ። ለዛ መልስ የሚሰጥና ማብራሪያም የሚሰጥ አንድም የመንግስት ባለስልጣን አልነበረም። አሁንም ደግሞ እንደምታየው ያለምንም ምክንያት ከሀገሬ የመንቀሳቀስ የመውጣት፣ የመግባት መብቴ ተነፍጓል። በአጠቃላይ የቁም እስረኛ ነኝ ማለት ይቻላል። የመዘዋወር መብቴ በዓለም አቀፍ ድንጋጌዎችም የተጻፈው ነገር በዜግነት የሚያለኝ መብትም የተነፈስኩበት ነገር ነው ያለው። በጣም አሳዛኝ ነገር ነው በአጠቃላይ እየሆነ ያለው ነገር። አቶ ይልቃል የሚጠይቁት ክፍል የፖለቲካ ፓርቲ መሪ እንደመሆኑ በሀገር ውስጥም ሆነ በውጭ ሀገር የሚያደርጓቸው እንቅስቃሴዎች በተለይ ከፖለቲካ ድርጅቶ ጋር በተያያዘ የሚደረጉ እንቅስቃሴዎችን አስመልክቶ ከዛም ኃላፊነቱ አንጻር የሚጠየቅ ለጉዳዩን ፓርቲያችሁ ድርጅታችሁ የሚጠይቀው ኃላፊ ወይም ክፍልስ የለም? ይሄን በተመለከተ ከዚህ ቀደም የሚያደረጋችሁ ጥረት ካለና በድርጅት ወይም በፓርቲ በኩል የተሰጠ መልስ ካለ? አዎ ይሄንን በተደጋጋሚ በደብዳቤም በመግለጫም ጠይቀናል። ነገር ግን መልስ የሚሰጠን አካል አላገኘንም። አሁንም ቢሆን እኮ እኔ ይሄ ሁሉ ነገር የሆነው ሌሎች ሰዎች ያለምንም ሳንካ ጉዟቸውን ሲንቀሳቀሱ ሲሄዱ ሲገቡ ሲወጡ እናያለን እና በእኔ ላይ የሆነው ነገር ሁሉ የፖለቲካ ፓርቲ መሪ በሆኔ ነው የምንቀሳቀሰው። ምን ዘመድ ጥየቃ ወይም ለአንድ የግል ጉዳይ አይደለም። የሰማያዊ ፓርቲ ሊቀመንበር ሁኜ ሕጋዊ ድርጅት ሆኖ ነው የማደርጋቸው ስብሰባዎች ሁሉ። በይፋ የጊዜ ሰሌዳቸው በአደባባይ በሚዲያ ተነግሮ የሚደረግ ነገር ነው እና ይሄ የሆነው ነገር በአጠቃላይ እንግዲህ ኢትዮጵያ ውስጥ እየሆነ ያለው ነገር ምንድን ነው? የፖሊስ መንግስት ነው ያለው። መሄ መድበለ ፓርቲ ምን የሚባለው ነገር ሁሉ ያን ወክለን የምናደርገው እንቅስቃሴ ሁሉ አይን በዋጣ ሁኔታ ምክንያትም እንኳን ባልሰጠ ሁኔታ የተወስ ተጓጎለብን ስለሆነ በአጠቃላይ በተደጋጋሚ ጠይቀናል፣ ግን መልስ የሚሰጠን ሰው አላገኘንም። መልካም። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ለጊዜው አመሰግናለሁ። እግዚአብሔር ይስጥ። እግዚአብሔር ይስጥልኝ። እኔም ለተሰጠኝ እድል ሁሉ አመሰግናለሁ። ደህና አቶ ይልቃል ጌትነት በዋሽንግተን ዲሲ አካባቢ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ጋር ውይይት ለማድረግ አቅደውት የነበረው ስብሰባ ቅዳሜ ዕለት ተካሂዷል። በስፍራው የተገኘው ዘጋቢያችን ሄኖክ ሰማግዜር አቶ ይልቃል በአካል ባይገኙም እየተቆራረጠ ቢያስቸግርም በስካይፕ ከፓርቲያቸው ደጋፊዎች ጋር የቪዲዮ ውይይት ማድረጋቸውን ዘግቧል። ቀጥሎ ይቀርባል። በሰሜን አሜሪካ የሚገኘው የሰማያዊ ፓርቲ ድጋፍ ኮሚቴ በምርጫ ቦርድ እውቅና ከተነፈገው የአንድነት ለፍትህና ለዴሞክራሲ ፓርቲ ድጋፍ ሰጪ አካላት ጋር በመተባበር በዋሽንግተን ዲሲና አካባቢዋ የሚገኙ ኢትዮጵያውያን ጋር ቅዳሜ ዕለት ውይይት አካሂዷል። ግንቦት 16 ቀን 2007 ዓ ም የሚካሄደው የኢትዮጵያ የሕዝብ ተወካዮች ምክር ቤት ምርጫ እንዲሁም አጠቃላይ የዴሞክራሲ ተቋማት ግንባታ፣ የፖለቲካ ድርጅቶች እንቅስቃሴና የሲቪል መብቶች ይዞታ ዙሪያ የመከረ ጉባኤ ነው። በአርሊንግተን ቨርጂኒያ የተከናወነው ሕዝባዊ ጉባኤ ዓላማ ከዚያም በተጨማሪ በኢትዮጵያ ዴሞክራሲያዊ ምርጫ ለማከናወን የተደቀኑ ፈተናዎችን አስመልክቶ የሰማያዊ ፓርቲ መሪ አቶ ይልቃል ጌትነት ዝርዝር መግለጫ ሰጥተዋል። አቶ ይልቃል አስቀድማችሁ እንደሰማችሁት በውይይቱ በአካል ለመገኘት አልቻሉም። በቦሌ ዓለም አቀፍ አውሮፕላን ጣቢያ ፓስፖርታቸው በደህንነት ሠራተኞች መያዙን ነው ያብራሩት። ስለዚህ ለታዳሚው ንግግራቸውን ያሰሙት በስካይፕ የኢንተርኔት ቪዲዮ ስልክ መስመር ነው። ፓርቲያቸው በዚህ ምርጫ ሊያሳካ ያሰባቸውን ግቦችና ፈተናዎቻቸውን ጨምረው ገልጸዋል። ከአራት መቶ በላይ እጩዎች በአገር አቀፍ ደረጃ ለፓርላማ አቅርበናል። ነገር ግን ገዥው ፓርቲና ምርጫ ቦርድ ባላቸው ልዩ ወዳጅነትና ጋብቻ ምክንያት ምክንያቱ ባልታወቀ ሁኔታ ከሁለት መቶ በላይ እጩዎች ግን ሰርዘውብናል። ይህንንም የሰረዙበትን ምክንያትና ምንነት እስካሁን ድረስ ለሕዝብ ማስረዳት በማይችሉበት ምና ነውረኛ በሆነ ሁኔታ አድርገውታል። ከአስራ አንድ ጊዜ በላይ ለመንግስት ሚዲያዎች ያቀረብናቸው የቅስቀሳ ጽሁፎችና የቪዲዮ ቅጂዎች ተመልሰውብናል። በተለያየ ቦታ እጩዎቻችን ይታሰራሉ። ለቅስቀሳ በወጣንበትና ለሰልፍ በወጣንበት ጊዜ ሁሉ የተለያየ ሳንካዎች ይፈጠሩብናል። በአጠቃላይ ይሄ የሚያሳየው ከብዙ ሰው የሚለየን እኛ የሰማያዊ ፓርቲ አባላት ይሄ የሚያሳየው የሰላማዊ ትግልን አስፈሪነትና ሀያልነት ነው። ሁሉም እንቅስቃሴ ወደ ህዝብ በገባ ጊዜ፣ የመንግስት ችግሮች በታወቁ ጊዜ ስልጣኔን አጣለው ብሎ በማሰቡ የሚያደርገው ነገር ሁሉ የእሱን አቅመቢስነትና ይህ ህገ መንግስታዊነት ለዓለምም ለኢትዮጵያ ህዝብም፣ ለእኛም፣ ለተቃዋሚዎች፣ ለራሱ ለአባላትም መልስ እስከሚያጠቁበት ድረስ ያስረዳንበት ጊዜ ነው ለንምና ኢህአዴግ ምርጫ ብሎ በጀመረበት በአራት አመት ጊዜ ውስጥ መጨረሻ ላይ ኮረጆ ይገለብጣል እንጂ ያለምንም ምክንያት ሁለት መቶዎቹ በታሪኩ የሰረሰበት ጊዜ ነው። አንድ ጊዜ ቅስቀሳ ወረቀቶችን በራሱ ደብዳቤና ማህተም የመለሰበት ጊዜ፣ የፖለቲካ ፓርቲን መሪ እጣ ልወጣልህ ብሎ ፖለቲካ ውድድር አትወዳደርም ያለበት ጊዜ። ስለዚህ በዚህ ጊዜ ውስጥ ህዝብን አስተምረናል፣ ህዝቡን እንዲያውቁ አድርገናል። ኢህአዲግ ምን እንደሆነ እያወቁ እንኳን በውሸት ሪፖርት ሲደግፉት የነበሩ የዓለም አቀፍ ማህበረሰባት ምንነቱን አውቀው አውቀ መልስ እንዲያጡ ማድረግ ይችለናል። በአጠቃላይ ከአስመሳይ የፖለቲካ መንገድ ወጥተን ፖለቲካ የምር የህዝብ መሆኑንና የአጠቃላይ የማህበረሰብ ተሳትፎ መሆኑን አውቆ ኢህአዴግ መልስ እንዲያጣ፣ የእሱ ወዳጆችን መልስ እንዲያጡ፣ ህዝቡ ደግሞ እውነተኛ አመለካከቱ እንዲያስተካክልና እኛም ፖለቲከኞች ራሳችንም ሆነ ህዝብን እያልታለን እንዳንኖር ሀገራችን ያለችበትን ሁኔታ ፍንትው አድርገን እንድንረዳና የፖለቲካ አስተሳሰባችን እንድናስተካክል በሰፊው እየሰራ ነው ያለንበት ሁኔታ ነው ያለው፣ እንጂ በኢህአዴግ የምርጫ ቦርድ መስካሪነትና በኢህአዴግ ግትርነት ሰላማዊ የስልጣን ሽግግርና በምርጫ ቦርድ ውሳኔ መሰረት ሰማያዊን አጨብጭቦ ከኢህአዴግ ጋር ተጨባብጦ የስልጣን ሽግግር ይደረጋል የሚል ቅዠት እንደሌለ በውጭ የሚኖሩ ኢትዮጵያውያን ያውቁልን። በአጠቃላይ የሰላማዊ ትግል ማለት የመንግስትን ነውረኛ አሰራሮች ሁሉ ለህዝብ ማጋለጥ፣ ህዝቡን ማንቃት፣ ህዝቡን ማደራጀት፣ ከጎን ማሰለፍ ስለሆነ በዚህ ደረጃ እስከ ትናንትና የኔ ፓስፖርት መነጠቅ ድረስ ይህን መንግስት ምንነቱን እያሳወቅንና ሰማያዊ ለሰላማዊ ትግሎ ያለውን ቁርጠኝነት እያሳየን ህዝባችንን ከጎናችን እያሰለፍ ይሄው እናንተም እኛ በሌለንበት ቦታ ውስጥ በብዙ ቁጥር ተገኝታችሁ የመገኘታችሁና የመሰባሰባችሁ ሚስጥር በልብና በአእምሮ ቦታ ርቀት ሳይገድበን አንድነታችንን የሚያሳይ በመሆኑ ሰላማዊ ትግሉን እንግዲህ በዚህ ደረጃ ወደፊት ለማራመድ የምንችለውን እያደረግን ነው ያለን። ማለት አቶ ይልቃል ጌትነት ሰማያዊ ፓርቲን ወክለው በምርጫ 2007 ለመሳተፍ በእጣ ከእጩነት መገለላቸው ይታወሳል። አቶ ይልቃል መሰረታዊ አሰራሩ ኢ ፍትሐዊ ነው በማለት ተቃውሞታል። ከምርጫ ሂደቱና ከገዢው ፓርቲ ፖለቲካዊ አስተዳደር ስህተቶች ወጣ በማለት አስተያየት ልስጥ ያሉት ከቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ያገለሉት ዶክተር ያዕቆብ ኃይለማርያም ናቸው። በኢትዮጵያ ጉዳይ እንቅልፍ ይነሳኛል ያብሰከስከኛል ያሉትን አንድ ጉዳይ በዝርዝር አስረድተዋል። ይህ እንቅልፍ ይነሳን ይገባል የምለው ጉዳይ አሁን ኢህአደግ የያዘው በዘር የመከፋፈል የፖለቲካ አካሄድ ከቀጠለበት እስከ ዛሬም የተደረገው ጥፋት እና ክፍፍል ካልተቀለበሰ አገራችን አንድነቷን ጠብቃ ሉዓላዊነቷን አስከብራ ወደፊት በአገርነት ትቀጥላለች ወይ የሚለው የሁሉም ኢትዮጵያዊ ጭንቀት ነው። የሀገራችን የፖለቲካ አካሄድና በሕዝብ መካከል ያለው መስተጋብር ጠንቅቀው የሚያውቁ ኢትዮጵያውያንና ሌሎቹም ምሁራን አገራችን በዚህ ራስን በማጥፋት ሂደት ከቀጠለች መበታተኗ የጊዜ ጉዳይ ነው ሲሉ ያረጋግጣሉ። ከዚሁ ጋር ተያይዞ ያለ ሌላው እንቅፍ ሊነሳን የሚገባው የከፋ ችግር በየትምህርት ቤቶች፣ በየስራ ቦታዎች፣ በየመዝናኛ ማዕከላዎች የተስፋፋው የዘር ጥላቻ ነው። የዘር ጥላቻና የሃይማኖት ጥላቻ በእልቂት እንደሚደመደም በሩዋንዳ፣ በቀድሞ ዩጎስላቪያ፣ በቱርክ፣ በብዙ ቦታዎች ታይቷል። በቅዳሜው ጉባኤ ላይ የተሰበሰቡ የሰማያዊ ፓርቲና በምርጫ ቦርድ እውቅና የተነፈገው የአንድነት ለፍትህና ለዲሞክራሲ ፓርቲ ደጋፊዎች እንዲሁም ሌሎች ኢትዮጵያውያንና ትውልደ ኢትዮጵያዊ አሜሪካውያን በኢትዮጵያ የሰላማዊ ትግል ለሚያካሂዱ ፓርቲዎች የገንዘብ ድጋፍ አሰባስበዋል። መነሻ ስንት ብናደርገው የሚሻል ይመስላችኋል? በአሁኑ አይ ቲንክ አምስት መቶ ብር ሳይደርስ አይቀርም። አምስት መቶ ከዚያም በተጨማሪ በእስር ለሚገኙ ኢትዮጵያዊ የፖለቲካ ፓርቲ አባላትና መሪዎች እንዲሁም ጋዜጠኞችና የጦማር ጸሐፊዎች የአንድ ደቂቃ ጸሎት አካሂደዋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከአርሊንግተን ቨርጂኒያ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይልሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በአሁኑ ወቅት ካሜሩን የሚኖሩት ናይጀሪያውያን ስደተኞች ወደ ሀገራቸው ለመመለስ እንዲችሉ ተመራጩ ፕሬዚደንት መሐመዱ ቡሃሪ ስራ እንደጀመሩ በፍጥነት የቦኮ ሐራምን እንቅስቃሴ ለማክተም እንዲጥሩ እንደሚጠብቁ ተናግረዋል። ሁለት መቶ ሺህ የሚሆኑ ናይጀሪያውያን ከቦኮ ሓራም አሸባሪ ጥቃት ሸሽተው በመሰደድ ካሜሩን ተጠለዋል። እነዚህ ስደተኞች ባለፈው ሳምንት ቅዳሜ በተካሄደው ምርጫ የመምረጥ ዕድል ባያገኙም ለወደፊቱ ትልቅ ተስፋ እንዳላቸው ዘጋቢያችን ሞኪ ኤድዊን ኪንዜካ ከያውንዴ በላከው ዘገባ ጠቅሷል። ቀጥሎ ይቀርባል። ቹዲ ሉካስ የተባሉ የ42 ዓመት ዕድሜ ናይጄሪያዊ እንጎሽ ከተባለችው የሰሜን ምስራቅ ናይጄሪያ ከተማ የሸሹት ባለፈው ዓመት ሲሆን በአሁኑ ወቅት በካሜሩን መዲና ያውንዴ በኤሌክትሮኒክ ጥገና ስራ ተሰማርተዋል። የመምረጥ እድል ባለማግኘታቸው ቢያዝኑም ውጤቱን እንደሚቀበሉ ገልጸዋል። እሳቸው የሚፈልጉት ግን ጉላክ ጆናታን እንዲያሸንፉ እንደነበር ሳይጠቅሱ አላለፉም። ለናይጄሪያ ብዙ ነገር ሰርተዋል። ጥሩ መንገዶችን ሰርተዋል። ብዙ መሻሻሎችን አሳይተዋል። ናይጄሪያ በኢኮኖሚ ረገድ ከአፍሪቃ ቀዳሚ ቦታ ይዛለች። በፊት እዚህ ደረጃ ላይ ደርሰን አናውቅም። ጉላክ ጆናታን ሥልጣን ከያዙበት ጊዜ አንስቶ በሀገሪቱ የነዳጅ ዘይት እጥረት አልታየም። ቡሃሪ ያሸነፉት በዲሞክራሲያዊ መንገድ በመሆኑ እንደግፋቸዋለን። ጉድላክ ጆናታን ሳይቀሩ እንኳን ደስ ያለውት ብለዋቸዋል። ቺዲ ሉካስ አያይዘውም ጆናታን የተሸነፉት ለስድስት ዓመታት ያህል የአሸባሪነት ተግባር ሲፈጽም የቆየውን ቦኮ ሓራም ለማዳከም ባለመቻላቸው ነው ብለዋል። አሁን የሚፈልጉት ግን ተመራጩ ፕሬዚደንት ቡሓሪ በአሁኑ ወቅት የተባበረ ክልላዊ ኃይል በቦኮ ሓራም ላይ ያደረሰው ጉዳት እንዲጠናከር በማድረግ በሀገራቸው ልማት ላይ የመሳተፍ ፍላጎት ያላቸው ናይጀሪያውያን ወደ ሀገራቸው እንዲመለሱ እንዲያደርጉ ነው ሲሉ ሲራሊዮን የሚገኙት ሉካስ ምኘታቸውን ገልጸዋል። የካሜሩን የቻድ የኒጀር መንግስታት ቦኮ ሐራምን በመዋጋት ተግባር በመተባበራቸው ነው የተሻለ ውጤት የተገኘው። አሁን ለፕሬዚደንትነት የተመረጡት ቡሃሪ ታዲያ ጆናታን በጀመሩት ላይ መቀጠል አለባቸው። ቦኮ ሐራም የነበረው ኃይል ዳግም አይመለስም ለሌሎች ናይጄሪያውያን ደግሞ ወደ ሀገራቸው የመመለሱ ሀሳብ ስቃይ ሆኖ ይሰማቸዋል። አሳቱ ጆል የተባለች ከጓዛ ናይጄሪያ የተሰደደችው የ32 ዓመት ዕድሜ ሴት ተመራጩ ፕሬዝዳንት ቡሀሪ ቦኮ ሃራምን ለማጥፋት ቢችሉም እንኳን ወደ ሀገር የመመለሱ ሀሳብ እንደሚያባንናት ገልጻለች። ባለቤቷ በገነናያ መገሪሙ ቦኮ ባለቤቷ ለቦኮ ሐራም አማጽያን ገንዘብ አልሰጥም በማለቱ ልጆቹ ፊት እንደተገደለ ነው የገለጸችው። ታዲያ ወደዛ ብመለስ የደረሰብኝን ነገር ትዝታን ልሸከም አልችልም ትላለች። ሆኖም በእሷ ላይ የደረሰው ስቃይ በሌሎች ላይ እንዳይደገም ቦኮ ሐራም የሚፈጽማቸው ፍጅቶች እንዲቆሙ ይደረጋል የሚል ተስፋ እንዳላት ገልጻለች። ቦኮ ሐራም ከሚፈጽማቸው የጭካኔ ተግባሮች ሸሽተው ወደ ካሜሩን የተሰደዱ ሶስት ዘመዶቿን የተቀበለችው ኢማኑኤል ኦድሜሪ ደግሞ ተመራጩ ፕሬዚደንት ቡሓሪ በምርጫ ዘመቻ ወቅት የገቡትን ቃል ይጠብቀው እንደሆነ አያለሁ ትላለች። የእግዚአብሔር ፈቃድ ሆኖ ቡሓሪ አሸንፈዋል። ከሳቸው የምጠብቀው ነገር መላ ናይጄሪያን እስላማዊ ማድረግ ሳይሆን በሀገሪቱ ሰላም እንዲሰፍን እንዲ ጥሩ ነው። ቡሀሪ እኔ ስልጣን ላይ ከወጣው ቦኮ ሐራም ያከትማል ብለውናል። ይህን ነው ከሳቸው የምጠብቀው። ይህን ለማድረግ ቃል ገብተዋልና ብቃታቸውን ያሳዩን። ካሜሩን የተወለዱ የፖለቲካ ተንታኝ ፕሮፌሰር እንጎሌ እንጎሌ ኤልቪስ ናይጄሪያውያን መጻኢ ዕድላቸውን በቡሀሪ እጅ ላይ እንደሆነ አድርገው ያሉ ብለዋል። እዚህ ላይ ዋናው ነገር ምንድን ነው? ቡሀሪ ናይጄሪያውያን እንደ ሕዝብ በሀገራቸው በኢኮኖሚም ሆነ በሌላ ከአፍሪካ አንደኛ ሆና እንድትታይ እንደሚፈልጉ መረዳት ይኖርባቸዋል። የቦኮ ሐራም አማጺያንን ለመዋጋት መቻል አለባቸው። በመሠረቱ ሙሐመዱ ቡሀሪ በናይጄሪያ ካልተሳካላቸው በመላ አፍሪካ አልተሳካላቸውም ማለት እንደሆነ ይረዳሉ። ናይጀሪያውያን በአፍሪቃ አብሪ ኮከብነት መታወስ ይፈልጋሉ። በአሁኑ ወቅት ታዲያ የሚሆንላቸው ይመስለኛል። መሐመዱ ቡሃሪ እንደ አውሮፓ አቆጣጠር በመጪው ግንቦት 29 ቀን ቃለ መሐላ በመፈጸም የፕሬዝዳንትነት ሥልጣናቸውን ይረከባሉ። አድማጮች፣ ስለ ናይጄሪያ ምርጫ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራችልን ጽዮን ግርማነች። በነገው ፕሮግራማችን እስክንገናኝ በደህና ቆዩን ከምሃሉ። Haunch de chat ben be mitayer bolo c'est le challenge ne il connais ha dou ben de be mitayer bolo ben de chat ዞረ ሽኔናለ ስንቱን ጋራ ዞረ ስንቱን ጋራ ዞረ ሽኔናለ ስንቱን ጋራ ዞረ እንዴት እንዳዲስ ሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ?